በአንድ ወቅት የታገዱትን የፊፋው ፕሬዚደንት ይተካሉ ተብለው በስፋት ግምት የተሰጣቸው ሚሼል ፕላቲኒ በመጪው የካቲት የዓለም እግር ኳስ ፌዴሬሽኖች ማኅበር ፕሬዚደንት ምርጫ እንደማይወዳደሩ አስታውቀዋል። የታገዱት የአውሮፓ እግር ኳስ ፌዴሬሽን ፕሬዚደንት ፕላቲኒ ዛሬ ለጋዜጠኞች ሲናገሩ ለስምንት ዓመት የተጣለባቸው እገዳ ቢነሳላቸው እንኳ ከምርጫው በፊት የተዋጣለት ዘመቻ ማካሄድ እንደማይችሉ አስረድተዋል። ጊዜው ለእኔ አመቼ አይሆንም። ከሌሎቹ እጩ ተወዳዳሪዎች ጋርም በእኩል ደረጃ ዘመቻ ማካሄድ አልችልም ብለዋል። ፕላቲኒ አክለው ሚሼል ፕላቲኒ ፕሬዚደንቱን ሴፕ ብላተርን ለመተካት የነበራቸው ሕልም የተበላሸው እንደ አውሮፓውያን ዘመን አቆጣጠር በ2011 ዓ ም ላይ ብላተር ሁለት ሚሊዮን ዶላር ለፕላቲኒ በጉቦ መልክ ከፍለዋል የሚል የሙስና ክስ ከቀረበባቸው በኋላ መሆኑ ይታወቃል። ያን ክፍያ በተመለከተ የስዊዘርላንድ አቃቢያነ ሕግ ህግ የወንጀል ምርመራ ከፍተዋል።